ስፖርት ጤና ይስጥልኝ አድማጮች እንደምን ቆይታችኋል የስፖርት ጥንቅራችንን ይዘን ቀርበናል የታላቁ ሩጫ በኢትዮጵያ ትናንት ጥር 2 ቀን 2013 ዓ ም ለ 20ኛ ጊዜ ተከናውኗል በጀርመን ቡንደስሊጋ ፉክክሩ ተጠናክሯል የተከላካይ ክፍተቱ መሸፈን የተሳነው መሪው ባየር ሚንሽን ላይፕቲሽን የሚበልጠው በሁለት ነጥብ ብቻ ነው አራተኛ ደረጃ ላይ ከሚገኘው ቦሩሲያ ዶርትሙንድ ባየርን ሚንሽን የሚበልጠው በአምስት ነጥብ ብቻ ነው። በፕሪምየር ሊጉ መሪው ሊቨርፑል አጣብቂኝ ውስጥ ገብቷል። እስከ ሳምንቱ መጨረሻ ድረስ ምናልባትም የመሪነት ደረጃውን አስረክቦ ወደ ሶስተኛ ደረጃ ሊያሽቆለቁልም ይችላል። አብራችን ቆዩ። ፕሪምየር ሊግ የእንግሊዝ ፕሪምየር ሊግ ግጥሚያዎች በደረጃ ሰንጠረዡ ግርጌ የሚገኘው ሼፊልድ ዩናይትድ ከኒውካስል ዩናይትድ ጋር በሚያደርገው ፍልሚያ ከነገ ጀምሮ ይቀጥላል። ነገ ከኒውካስል ግጥሚያ በኋላ በተመሳሳይ ሰዓት ሁለት ጨዋታዎች አሉ። በደረጃ ሰንጠረዡ ከመሪው ሊቨርፑል በአንድ ነጥብ ብቻ የሚበለጠው ማንቸስተር ዩናይትድ በርንሌን ይገጥማል። ማንቸስተር ዩናይትድ በተስተካካይ ጨዋታው አስራ ስድስተኛ ደረጃ ላይ የሚገኘው በርንሌይን ካሸነፈ ነጥቡን 36 በማድረስ ሊቨርፑል ን በ3 ነጥብ ይበልጣል። ይህ ግጥሚያ ለማንቸስተር ዩናይትድም ሆነ ታች ካሽቆለቆለበት ለመውጣት ለሚታገለው በርንላይ ወሳኝ ግጥሚያ ነው። ጨዋታውን የሊቨርፑል ደጋፊዎችም የሚመለከቱት ለበርንላይ ወግ ነው ነው ቢባል ስህተት አይሆንም። ኤቨርተን ከወልቨር ሃምፕተን ጋር ነገ በሚያደርገው ሌላ ተስተካካይ ግጥሚያ አራተኛ ደረጃን ማግኘት ተስፋ ሰንቋል። በእርግጥ ተመሳሳይ 29 ነጥብ ያላቸው ቶትናም፣ ማንቸስተር ሲቲና ሳውስሃምፕተን ከአራተኛ እስከ ስድስተኛ ደረጃ ተደርድሯል። ማንቸስተር ሲቲ ሁለት ከሳውስ ሃምተን ውጪ ሌሎቹ አንድ ተስተካካይ ጨዋታዎች ይቀራቸዋል። ቶትናም ሆትስፐር ረቡማታ ከአስቶን ቪላ ጋር ገጥሞ ካሸነፈም የላይስተር ሲቲን የሶስተኛ ደረጃ ይረከባል። አስቶን ቪላም ቢሆን ቀሪ ሁለት ተስተካካይ ጨዋታዎቹን ማሸነፍ ከቻለ ወደ ሶስተኛ ደረጃ ከፍ የማለት እድል አለው። ማንቸስተር ሲቲ ረቡ ምሽት ከብራይተን እንዲሁም እሁድ ማታ ከክሪስታል ፓላስ ጋር የሚያደርጋቸውን ተስተካካይ ጨዋታዎች ማሸነፍ ከቻለ በሳምንቱ መጨረሻ ላይ ዝርዝር የመሆን እድል አለው። ማንቸስተር ዩናይትድ የነገውን ግጥሚያ ካሸነፈ ግን ማንቸስተር ሲቲ እድሉ የሁለተኛ ደረጃ ብቻ ይሆናል። ከሁለት አንዱን ተስተካካይ ጨዋታ ብቻ አሸንፎ ግን የሶስተኛ ደረጃን ማግኘት ይችላል። እስከ ሳምንቱ መጨረሻ ድረስ በሚኖሩ ግጥሚያዎች የደረጃ ሰንጠረዥን በ33 ነጥብ የሚመራው ሊቨርፑል ወደ ሁለተኛ፣ እንዲሁም ወደ ሶስተኛ ደረጃም ሊንሸራተት ይችላል። ምናልባት ግን ማንቸስተር ዩናይትድ ነጥብ ከጣለ እሁድ ከሊቨርፑል ጋር የሚኖራቸው ግጥሚያ መሪውን የሚለይ ይሆናል። በአጠቃላይ የሊቨርፑል የመሪነት እድል የተንጠለጠለው በቀጣይ ጨዋታዎች ውጤት ላይ ነው። ላይስተር ሲቲ ከሊቨርፑል በአንድ ነጥብ ብቻ ተበልጦ ሶስተኛ ደረጃ ላይ ይገኛል። ኤፍኤ ካፕ የእንግሊዝ ኤፍኤ ካፕ ሶስተኛ ዙር ግጥሚያ ቀጥሎ ዛሬ ማታ ዌስትሃም ስቶክ ፖርትን ይገጥማል። በትናንት ግጥሚያዎች ቶትናም ሆትስፐር ማሪነን አምስት ለዜሮ ሲያንኮታኩት፣ ቸልሲ ሞርካምፔን አራት ለዜሮ ሸኝቷል። ማንቸስተር ሲቲ ቢርሚንግሃምን ሶስት ለዜሮ አሸንፏል። ዋትፎርድ ቅዳሜ ዕለት በማንቸስተር ዩናይትድ አንድ ለዜሮ ተሸንፏል። አርሰናል ኒውካስልን ሁለት ለዜሮ ድል አድርጓል። ቅዳሜ ዕለት በኤፍኤ ካፕ ግጥሚያዎች በርካታ ግቦች ተቆጥሯል። ላይስተር ሲቲ ስቶ ክን አራት ለዜሮ እንዲሁም ቦርመስ ኦልሃምን አራት ለአንድ አሸንፏል። ኤቨርተን ሮተርሃምን ያሸነፈው ሁለት ለአንድ ነበር። አርብ ማታ ሊቨርፑል ቪላ ፓርክ ስታዲየም ውስጥ አስቶን ቪላን አራት ለአንድ ድል አድርጓል። ቡንደስሊጋ ከቡንደስሊጋው አጠቃላይ 34 ግጥሚያዎች 15ኛው ዙር ግጥሚያ በሳምንቱ መጨረሻ ተከናውኗል። መሪው ባየር ሚንሽን 33 ነጥብ ይዞ ላይፕሲሽን የሚበልጠው በሁለት ነጥብ ብቻ ነው። ትናንት ቦሩሲያ ዶርትሙንድ የሶስት ለአንድ ሽንፈት ባይገጥመው ኖሮ ላይፕሲሽ የመሪነት ስፍራውን ከባየር ሚንሽን መረከብ ይችል ነበር። ቦሩሲያ ዶርትሙንድ 28 ነጥብ ይዞ አራተኛ ደረጃ ላይ ይገኛል። ባየር ሌቨርኩሰን በአራት ነጥብ ብቻ ተበልጦ ሦስተኛ ደረጃ ይዟል። ዩኒየን ቤርሊን ቤርሊን እና ቮልስቡርግ 25 ነጥብ ይዘው አምስተኛና ስድስተኛ ደረጃ ላይ ይገኛሉ። ሩሲያ ሚንሽን ግላድባ በ24 ነጥቡ ደረጃው ሰባተኛ ነው። ስምንተኛና ዘጠነኛ ደረጃ ላይ የሚገኙት ፍራይቡርግና ፍራንክፉርት ከመሪው ባየ ሚንሽን የነጥብ ልዩነታቸው የአስር ብቻ ነው። ትናንት በተከናወኑ የቡንደስሊጋ ግጥሚያዎች ከታችኛው ዲቪዚዮን ዘንድሮ ወደ ላይ ከፍ ያለው አርሜንያ ቢሌፌልድ ሄርታ ቤርሊንን አንድ ለዜሮ አሸንፏል። ሆኖም አርሜንያ ቢሌፌልድ 13 ነጥብ ይዞ በደረጃ ሰንጠረዡ አስራ አምስተኛ ደረጃ ላይ ይገኛል። ሽቱትጋርት 76ተኛው ደቂቃ ላይ አንድ ተጫዋቹን በቀይ ያጣው አውጉስቡርግን አራት ለአንድ ረቶ ደረጃውን በአንድ ወደ አስረኛ አሻሽሏል። ቅዳሜ ዕለት በተከናወኑ ጨዋታዎች ኮሎኝ በሰፋ የግብ ልዩነት በፍራይቡርግ አምስት ለዜሮ ተሸንፏል። ከቬርደር ብሬመን ጋር አንድ እኩል የተለያየው ባየር ሌቨርኩሰን ነጥብ በመጣሉ ሁለተኛ ደረጃ የመያዝ እድሉን አምክኗል። ሻልከ የበርካታ ጊዜያት የሽንፈት ሰንሰለቱን በጥሶ ሆፍናይምን በሰፋ የግብ ልዩነት አራት ለዜሮ ድል አድርጓል። መሪው ባየር ሚኒሽን አርብለት በቦሩሲያ ሚንሽን ግላድባ የሶስት ለሁለት ሽንፈት ገጥሞታል። ባየርን ዘንድሮ በታሪኩ የተከላካይ ክፍሉ እጅግ ደካማ የሆነበት የጨዋታ ዘመን ነበር። በመጀመሪያዎቹ 15 የቡንደስሊጋ ግጥሚያዎች 24 ግቦች ሲቆጠሩበት ከ39 ዓመት ወዲህ ለመጀመሪያ ጊዜ ነው። በ1981/82 የጨዋታ ዘመ መን ነበር እንዲህ ሰፊ ግብ የተቆጠረበት። በወቅቱ ባየር ሚንሽን በ15 ዙር ግጥሚያዎች 25 ግቦችን ለማስተናገድ ተገዶ ነበር። ባየር ሚንሽን በዚህ የጨዋታ ዘመን ግብ ያልተቆጠረበት ለሁለት ጊዜያት ብቻ ነው፤ ሻልከን 8 ለዜሮ ድባቅ በመታበት የመክፈቻ ጨዋታ እና ፍራንክፉርትን 5 ለዜሮ ባሸነፈበት አምስተኛው ዙር ግጥሚያ ብቻ ነበር። ባየር ሚንሽን መረቡን ያላስደፈረውም ባየርን ሚንሽን ላይ ከታች ያደገው ቢሌፌልድ እንኳን ግብ አስቆጥሮበታል። በአራተኛው ዙር ግጥሚያ ባየርን አርሜንያ ቢሌፌልድ ላይ አራት ግቦችን ሲያስቆጥር፣ ቢሌፌልድ የባየርን መረብ ላይ አንድ ግብ ማሳረፍ ችሏል። በተከላካይ በኩል ከፍተኛ ክፍተት የሚታይበት ባየርን ሚንሽን ከተቆጠሩበት 24 ግቦች መካከል 14ቱ ከመጀመሪያው አጋማሽ በፊት ነው የተመዘገቡት። ብዙዎቹ ግቦች የመጀመሪያው አጋማሽ ሊጠናቀቅ 15 ደቂቃ ሲቀር ረው ነው የተቆጠሩት በዚህ መልኩ ሰባት ግቦች ተቆጥረውበታል ባየር ሚንሽን አርብለት በቦሩሲያ ሚንሽንግላድባ 3 ለ2 ሲረታም የተከላካይ ክፍተት ሚና ነበረው ባየር ሚንሽን አርብለት መሸነፉ የዓለማችን ምርጥ ግብ ጠባቂ ላይም ተጽዕኖን አሳርፏል የአርቡ ሽንፈት ተደምሮ ማኑዌል ኖየር ባለፉት አስር ጨዋታዎች ቢያንስ አንድ ግብ እንዲቆጠርበት ግድ ብሏል ከዚህ ቀደም የሻልከ ግብ ጠባቂ በነበረበት ጊዜ እንኳን ማኑዌል ኖየር ላይ እንዲህ ግብ አልተቆጠረበትም በአርቡ ግጥሚያ ቦሩሲያ ሚንሽንግላድ ባከ ሁለት ለዜሮ ተነስቶ ነበር ያሸነፈው። ላሊጋ በስፔን ላሊጋ የእግር ኳስ ግጥሚያ ጌታፌ ዛሬ ማታ ኤልሼን ሲገጥም ቤቲስ በደረጃ ሰንጥረዡ ግርጌ 20ኛ የሚገኘው ሆይስካል ሊገጥም ወደ ኤል አልኮራዝ ስታዲየም ያቀናል። ቤቲስ 20 ነጥብ ይዞ 12ተኛ ደረጃ ላይ ይገኛል። ጌታፌና ኤልሼ 17ና 16 ነጥብ ይዞ 17ተኛ ና 18ኛ ደረጃ ላይ ይገኛሉ። በእርግጥ ኤልሼ 2 ጌታፌ 1 ተስተካካይ ጨዋታዎች ይቀራቸዋል። በላሊጋው ሶስት ተስተካካይ ጨዋታዎች የሚቀሩት አትሌቲኮ ማድሪድ በ38 ነጥብ እየመራ ይገኛል። ሪያል ማድሪድ በ37 ነጥብ ይከተላል። ባርሴሎና 34 ነጥብ አለው፣ ሶስተኛ ደረጃን ይዟል። 32 ነጥብ ያለው ቪላ ሪያል የአራተኛ ደረጃን ተቆናጧል። 30 ነጥብ ይዞ ሰባተኛ ደረጃ ላይ የሚገኘው ሴቪያ የባርሴሎናን የሶስተኛ ደረጃ የመረከብ እድል አለው። አንዱን ተስተካካይ ጨዋታውን ነገ ማታ ከመሪው አትሌቲኮ ማድሪድ ጋር ያከናውናል። ሁለተኛውን ቀሪ ጨዋታውን የሚያከናውነው ደግሞ የነገሳ ሳምንት ከአላቬስ ጋር ነው። አላቬስ እንደ ቫላዶሊድ 18 ነጥብ ይዞ ግን በግብ ክፍያ በልጦ አስራ አምስተኛ ደረጃ ላይ ይገኛል። አንድ ተጫዋቹ በቀይ ካርድ ከሜዳ በተሰናበተበት ግጥሚያ ትናንት ከካዲስ ጋር ገጥሞ 3 ለ1 ተረትቷል። ካዲስ በግብ ክፍያ ብቻ ተበልጦ በ23 ነጥቡ ደረጃው ዘጠነኛ ነው። ነገማታ ግራናዳ ከኦሳሱና ጋር የሚያደርጉትም ጨዋታ የሚጠበቅ ነው። 19ኛ ደረጃ ላይ በ15 ነጥብ የተወሰነው ኦሳሱና ከ ወራጅ ቀጣናው ለመውጣት ግራናዳ ደግሞ ከሰባተኛ ደረጃ ወደ ላይ ጠጋ ለማለት ርብርብ የሚያደርጉበት ግጥሚያ አትሌቲክስ ታላቁ ሩጫ በኢትዮጵያ ትናንት ጥር 2 ቀን 2013 ዓ ም ለ20ኛ ጊዜ ተከናውኗል። በውድድሩ ታዋቂ አትሌቶችና ህብረተሰቡ የተካፈሉ ሲሆን ከወቅታዊ ጉዳዮች ጋር ተያያዥ የሆኑ መፈክሮችም በተሳታፊዎች ሲስተጋቡ ተደምጧል። በ10 ኪሎ ሜትር የሴቶች ሩጫ ውድድር ጽጌ ገብረ ሰላማ እንዲሁም በወንዶች ፉክክር አቤጋሻውን አሸናፊ በመሆን ለእያንዳንዳቸው የተዘጋጀላቸውን የአንድ መቶ ሺህ ብር ሽልማት መረከባቸው ተዘግቧል። በሌላ የአትሌቲክስ ዜና አንደኛ ደረጃ የዓለም አትሌቲክስ አሰልጣኝነት ስልጠና ትናንት መጀመሩን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ስልጠናውን የሚከታተሉት በሀገር ውስጥ የሁለተኛ ደረጃ የአትሌቲክስ ስልጠናን በብቃት አጠናቀው የጨረሱና በሙያው ስልጠና እየሰጡ የሚገኙ ሰልጣኞች እንደሆኑም ተገልጧል። ትናንት ጥር ሁለት ቀን 2013 የጀመረው ስልጠና የሚጠናቀቀው ከሶስት ሳምንት በኋላ ጥር 26 ቀን 2013 ዓ ም እንደሆነም ለማወቅ ተችሏል። አድማጮች፣ የስፖርት ጥንቅናችን በዚሁ ይደመደማል። ማንተ ጋፍቶት ስለሺነኝ። መልካም ጊዜ። ጤና ይስጥልኝ።